ኤርትራ በሰብአዊ መብት ረገጣ ተግባሯ ቀጥላለች ሲሉ በሀገሪቱ ስላለው የሰብአዊ መብት ሁኔታ የሚከታተሉት ልዩ የተባበሩት መንግሥታት ድርጅት ተወካይ ገልጸዋል። የመንግስታቱ ድርጅት የሰብአዊ መብት ጉዳይ ጠቢብ ለድርጅቱ የሰብአዊ መብት ካውንስል ባቀረቡት አዲስ ዘገባ፣ ኤርትራ በዜጎቿ ላይ የሚፈጸመው ከባድ የሰብአዊ መብት ረገጣ እንዲቆም የሚደረገውን ጥረት የማጓተት ተግባሯን ማቆም አለባት ብለዋል። ሼላ ቤት ኬትሮዝ የኤርትራ ሕዝብ በተፈቀደና በተገለለ እስርዓት፣ በገቡበት አለመታወቅና ከባርነት ጋር በሚመሳሰል ወታደራዊ አገልግሎት እየተሰቃየ ነው ብለዋል። እስካሁን ባለው ጊዜ የኤርትራ መንግስት የምርመራ ኮሚሽኑ በስብእና ላይ በሚፈጸም ወንጀል ደረጃ አድርጎ ያስቀመጠውን የሰብአው መብት ረገጣን ለማቆም ያደረገው ጥረት እንደሌለ ስገልጽ ያሳዝነኛል ሲሉ ልዩ ተወካይዋ አስገንዝበዋል። ከተውት አያይዘውም ኤርትራ ከአንዳንድ የሰብአዊ መብት አካላት ጋር የምታደርገው ግንኙነት የጨመረች ቢሆንም በመሬቱ ላይ የተለወጠ ነገር የለም ብለዋል። በተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን 35ኛ ጉባኤ ለመገኘት የኤርትራ መልእክተኞችን መርተው የተሳተፉት አምባሳደር ተስፋ ሚካኤል ገራህቱ ሼላ ይህን ዘገባ ያወጡት እንደ ልማዳቸው ወደ ኢትዮጵያ ሲመላለሱ ከከረሙ በኋላ ነው፣ ወይም በኤርትራ ላይ በጎ አመለካከት ከሌላቸው ወገኖች ጋር ከተገናኙ በኋላ ነው የሚል ምላሽ ሰጥቷል። ኢትዮጵያ ራስዋ በኤርትራ ላይ በጎ ምኞት የሌላት ሀገር ከመሆኗ በላይ በአስቸኳይ ጊዜ አዋጅ የምትገኝ ሀገር ናት። ባለፈው ዓመት በተካሄደው ተቃውሞ ከ800 በላይ የሚሆኑ ሰዎችን ገድላ፣ ከ26 ሺህ በላይ የሚሆኑትን አስራለች ብለዋል